የወጣቶች ዓለም የኢትዮጵያ የመድኃኒት ፈንድና አቅርቦት ኤጀንሲ 69 ሚሊዮን ኮንዶሞች የጥራት ደረጃቸው እጅግ ያሽቆለቆለ ነው በሚል ሰሞኑን እንዲወገዱ ማዘዙ የበርካቶች መነጋገሪያ ሆኖ ቆይቷል። ስሙ ካልተጠቀሰ የህንድ ኩባንያ በሚሊዮን ዶላር ተገዙ የተባሉት ኮንዶሞች ጥራት ቀድሞውኑ ሳይረጋገጥ ወደ ሀገር መግባቱ በነበረው አሰራር ላይ ጥርጣሪ አጭሯል። ጉዳዩ የገንዘብ ብክነት ብቻ ሳይሆን በዋናነት የጤናና የሕልውና ጉዳይ ነው ሲሉም በፌስቡክ ገጻችንና በስልክ ያነጋግርናቸው ወጣቶች ስጋታቸውን ገልጠውልናል። ኢትዮጵያን ጨምሮ ከሰሃራ በታች ባሉ ሀገራት የሚገኙ ወጣቶች ከድህነት ባሻገር የሚፈታተናቸው በርካታ ጉዳዮች አሉ። በሀገራቱ የኤችአይቪ ኤድስ ስርጭትና የአባላዘር በሽታዎች መስፋፋት ብሎም ያልተፈለገ እርግዝና የወጣቶቹ ዋነኛ ፈተናዎች ናቸው። እናም በየሀገራቱ ወጣቶች ጤንነታቸውን ለመጠበቅና ላልተፈለገ እርግዝና ላለመጋለጥ ከምንም በፊት ከጋብቻ በፊት ራሳቸውን እንዲጠብቁ አሊያም ከልቅ የግብረስጋ ግንኙነት እንዲጠበቁ ይመከራል። ሆኖም በተያያዥ ኮንዶም በመጠቀም ከተጠቀሱት ችግሮች ራሳቸውን እንዲከላከሉም ከመምከር ባሻገር በየሀገራቱ ዘመቻዎች ይከናወናሉ። የጥራት ደረጃቸውን ያልጠበቁ ኮንዶሞችን ጉዳይ በተመለከተ በፌስቡክ እና በስልክ የደረሱንን አስተያየቶች አሰባስብናል። ከዛ በፊት ግን በዋትሳፕ የደረሰንን መልእክት እናስቀድም። ምናልባት ይሄ የጤና ጉዳይ ስለሆነ ብዙ ሰዎችን የሚጎዳ ነው። እንደዚህ አይነት ነገሮች በጣም ከፍተኛ የሆኑ ጥንቃቄ ተደርጎባቸው ሊገዙ የሚችሉ ነገሮች ነበሩ። ግን ያለው የሙስና ሁኔታ እነዚህን ነገሮች እንኳን ከግንዛቤ ውስጥ ሊያስገባ አልቻለም። ከዚህ ቀደም የምናውቃቸው የሙስና አይነቶች በገንዘብ ደረጃ ወይም በቁስ ደረጃ ህዝብን ሊጎዳ የሚችል ነገር ነበረ። አሁን ግን በቃ በጣም ስር ከመስደዱ የተነሳ የሰዎችን የጤና ህልውና እንኳን ሊያሳጣ በሚችል ሁኔታ አንድ ሰው ሁለት ሰው ሶስት ሰው አይደለም ስልሳ ዘጠኝ ሚሊየን ኮንዶም ነው እዚህ ላይ እንደተጠቀሰው ያ ስልሳ ዘጠኝ ሚሊየን ኮንዶም ውስጥ የስንት ሰዎችን ህይወት አደጋ ውስጥ ሊጥል እንደሚችል ያው ሁላችንም የምናውቀው ነገር ነው። ብዙዎችም ደግሞ ያለ ፍላጎታቸው ምናልባት ለእርግዝና ሊያጋልጥ፣ ምክንያቱም ከፕሮግራም ውጭ ማለት ነው። ስለዚህ ይሄ በአጠቃላይ የስርዓቱ መበስበስ ነው እንደኔ የሚታየኝ። ስርዓቱ ምን ያህል በሙስና እንደተዘፈቀ ለሰዎች ህይወት እንኳን ትንሽ ደንታቢስነት እየተታየ ነው። ስለዚህ ይሄ እንደ መፍትሄ የማስቀምጠው እኔ ለአንዴና ለመጨረሻ ጊዜ ስርዓቱ መወገድ አለበት። በቃ የዋትሳፕ አስተያየት ሰጪው አድማጫችን ከስራዬ ተቀራራቢነት አንጻር እንደማውቀው ከሆነ ግዢው ሲፈጸም ናሙና ተወስዶ ከታየ በኋላ በናሙናው መሰረት ነው ብሏል። እናም ከግዢው አንስቶ ጥራቱ ይመጥናል በሚል መጀመሪያ ላይ ያረጋገጠው አካል በአጠቃላይ የሙስና ሰንሰለት ውስጥ የተያያዙ ግለሰቦች ሊጠየቁ ይገባል ሲሉ አክሏል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት በድረገጹ ላይ ያሰፈረው ጽሑፍ ህብረተሰቡ ጥራቱና ደህንነቱ የተረጋገጠ የምግብና መድኃኒት አቅርቦት እንዲያገኝ ለማድረግ የቁጥጥር ሥራ በእቅድ ይዞ እየሰራ መሆኑን የኢትዮጵያ የምግብ የመድኃኒትና የጤና ክብካቤ አስተዳደር ቁጥጥር ባለሥልጣን አስታውቋል ይላል። በፌስቡክ የደረሱን አስተያየቶችን እናሰማችሁም። ልዑል አለማየ የተባሉ የፌስቡክ ተከታታያችን የኢትዮጵያ የመድኃኒት ፈንድና አቅርቦት ኤጀንሲን በቅርበት አውቋለሁ ቀደም ሲል ፋርሚድ የሚባል መጠሪያ የነበረው ሲሆን በዚያን ወቅት የተሻለ ጥራትና በአይነት አቅርቦት ነበረው። ወደ መድኃኒት ፈንድና አቅርቦት ኤጀንሲ ከተቀየረ ወዲህ ግን ቀስ በቀስ አገልግሎቱ እያሽቆለቆለ፣ ይበልጥ ፖለቲካዊ እየሆነ የሄደ መንግስታዊ ድርጅት ነው በአሁኑ ሰዓት መሰረታዊ የሚባሉ መድኃኒቶችን ከ50 በመቶ በላይ ማቅረብ ያልቻለ፣ ጥራቱና ፈዋሽነቱ አጠራጣሪ እየሆነ የመጣ፣ ፖለቲካዊ መስመር መከተል የጀመረ፣ የመድኃኒት አይነትንና ጥራትን ሳይሆን ሽያጭን ወይም የገንዘብ ገቢን ብቻ ትኩረት ያደረገ ድርጅት ነው። ስለሆነም ስለ ኮንዶም ብቻ ሳይሆን ከዚህ የሚበልጥ ያልተሰማ በቢሊዮን የሚቆጠር ገንዘብ የሚያወጣ መድኃኒት የአገልግሎት ጊዜው አጭር በመሆኑ ምክንያት የሚበላሸው ቤቱ ይቁጠረው። ስለዚህ ተጠያቂው ሁሉም አገሪቱን የሚመሩ ሰዎች ናቸው። ምክንያቱም ሁሉም በሚመራው የሕዝብ አገልግሎት ቦታ ሁሉ ለመስማት የሚሰቀጥጥ ወንጀል ታቅፎ ተቀምጦ ነው ያለ። ወንጀል በሀገራችን ብርቅ አይደለም፣ አይገርመንም። ብርቃችን ጥሩ ስራ ነው። ብርቃችን መልካምነት ነው ብሏል። ሌላው የፌስቡክ ተሳታፊ ምስክር ሙሉ ቀን ይባላሉ። እኔን የገጠመኝን ላካፍላችሁ ሲሉም ጽሁፋቸውን ይጀምራሉ። እኔ የገጠመኝን ነገር ላካፍላችሁ ከዛሬ አንድ ወር በፊት ነገሩ ሲጀምር፣ እኔ የጤና ባለሙያ ነኝ። በአንድ ድርጅት ውስጥ ተቀጥሬ በህክምና አገልግሎት እሰጣለሁ። እናም አንድ ደንበኛ መጥቶ የተፈጠረውን አጋጣሚ ነገረኝ። ወሲብ ሳደርግ በአጋጣሚ ኮንዶሙ ፈነዳ። እናም ከጨረስም በኋላ ልጅቷ ታወቃት። በዚሁ በተፈጠረው ነገር በእጅጉ አዝናለሁ፣ ምክንያቱም ልጅቷ የቡና ቤት ሠራተኛ ነች። ስለዚህ ኤች አይ ቪ የምክር አገልግሎት ስጠኝ ብሎ መጥቷል። የደረሰው አደጋ በጣም ከባድ ነው። የገንዘብ ኪሳራ ቀላል ነው፣ የህይወቱ አደጋ በምን ይተካል ሲሉ የጉዳዩን አሳሳቢነት አጠይቋል። እስከ ዛሬ ለተፈጠረው ምን ያህል እርግጠኞች ነን ያሉት ደግሞ እንዳሽ ጉት ናቸው። ተጨማሪ የፌስቡክ አስተያየቶችን ወደ በኋላ ላይ እናሰማችኋለን። አስተያየት ለመስጠት ስልካቸውን በዋትሳፕ የላኩልን አድማጭ እንዲህ ይላሉ ሁለት ሚሊዮን ምናልባት ለዚች ሀገር ድሃና ስንት ከእጅ ወደ አፍ ያጡ ህዝቦች ያሉባት ምናልባትም ከሀያ አምስት ፐርሰንት ያላነሰ እንደዚህ አይነት ያለባት ሀገር ሁለት ሚሊዮንም ቀላል ሆኖ አይደለም፣ ግን ከዚያም በላይ ይሄ ነገር ወደ ወጣቱ ሪሊ ተሰራጭቶ ከሆነ በጣም ፀያፍ ነው። ምንጊዜም እኛ ጋር ተጠያቂ የሚባል ነገር የለም፣ ግን ሆን ብሎ ያን ነገር ወደ አንድ አካባቢ ተሰራጭቷል የሚባል ነገር ነው ያለ የሆነን አካባቢ የህዝብ ብዛት ዳምፕ ለማድረግ ወደ እንትም ለማለት የወጣቱን ኢቭን ሴቶች ሁሉ እንደዚ አይነት ነገሮችን ማምከኛ ነገር ሁሉ እንደሚሰጣቸው እና የዚ አይነት ኮንዶሞች ደግሞ ፐርፐዝ ወደዛ እንደተሰራጭ የሚባል ነገር ነው ያለን። አቶ ፍትቶላ የዲኬቲ ኢትዮጵያ ህዝብ ግንኙነት ኃላፊ ናቸው። በሚሊዮን የሚቆጠሩ ኮንዶሞች ጥራታቸውን አልጠበቁም ተብሎ እንዲወገዱ መታዘዙን ተከትሎ በተጠቃሚዎች ዘንድ ብዥታ መፈጠሩን ተናግሯል። ብዙ የህብረተሰባችን ክፍሎች ኮንዶምን ከዲኬቲ ጋር ብቻ ስለሚያገናኘው የዲኬቲ ፕሮዳክቶች የማለት ወሬ ደረጃ አለ። በዲኬቲ በኩል የሚከፋፈሉ ኮንዶሞች ምንም አይነት ችግር እንደሌለባቸው በጥራትም ምንም መደራደር እንደማንችል መግለጽ እወዳለሁ። ልቅ በሆነ የግብረስጋ ግንኙነት የሚተላለፉ የአባላዘር በሽታዎችን፣ ኤች አይ ቪ እና ያልተፈለገ እርግዝናን ለመከላከል ወጣቶች በተለይ በከተማ አካባቢ ኮንዶም በስፋት መጠቀማቸው ከበፊቱ እየተሻሻለ መምጣቱን አቶ ፍትህ ተናግሯል። ከድሮ ጋር ስታነጻጽር ካለፉት አምስት አስር ዓመታት በፊት የነበረው ትሬንድ እና አሁን ያለው የኮንዶም ሄዶ ከፋርማሲዎች ከክሊኒኮች የመጠቀሙ ነገር ጥሩ ነው ማለት ይቻላል። በፊት የነበሩ ነገሮች በድብቅም የሚገዙበት ሁኔታ ነበረ። አሁን ግን ሰው በተለይ ወጣቱ ከየኮንዶሞች ከሚገኙበት ቦታዎች የማግኘት ባህሉ ደና ነው የሚል ደረጃ ላይ ነው ያለው። ኢቨን አሁን ክፍለ ሀገር ላይ ማን ነው ክልሎች ላይም የክልል ትልልቅ ከተሞች ላይም ስታይ ብዙ ችግር አለ ተብሎ የሚታሰብ አይደለም። አሁንም ግን ያው ሙሉ ለሙሉ ተቀርፏል ባይባልም ትንሽ የመጎተት ነገር ነገር አለ። ይሄ ኮንዶም ገስ ምን ይለኛል፣ ሰው ምን ይለኛል፣ ሃይማኖቴስ ምን ይለኛል፣ ባህሌስ ምን ይለኛል የሚሉ ነገሮች በተወሰነ ደረጃ አሉ ማለት ይቻላል። ሌላው በስልክ ያነጋገርነው ወጣት ሱራፌል ኃይሉ ይባላል። ነዋሪነቱ ምስራቅ ሀረርጌ ደደር የምትባል ከተማ ውስጥ ነው። የሲቪል ምህንድስና የአራተኛ ዓመት ተማሪ ነው። በሚሊዮን የሚቆጠሩ ኮንዶሞች ኢትዮጵያ ውስጥ ከጥራት ማነስ የተነሳ እንደሚወገዱ መነገሩን ተከትሎ ከወጣት ጓደኞቹ ጋር በጉዳዩ ላይ እንደተነጋገሩበት ገልጦልናል። አሁን ብዙ ጊዜ እኛ እየሰራን ያለነው ነገሮች ከተፈጠሩ በኋላ ወይንም ድርጊት ላይ ነው እና እኔ በዋናነት ይህንን ሲጀመር የኮንዶሙን ፖሊሲ በራሱ ተቃዋሚ ነኝ። ምናልባት ብዙ ሰው አይደግፈው ይሆናል። ግን እኔ ኤች አይ ቪ ቫይረስን ምናልባት መከላከል ካለብን መሄድ ያለብን ህብረተሰቡን ቀድሞ እዛ ጋር ከመድረስ በፊት በስነ ምግባር ማነጽና እዛ ደረጃ በማይደርስበት ሁኔታ ዝሙትን ነው መከላከል ያለብን ብዬ ነው የማስበው እና በተበላሸው እቃ ጉዳይ ተጠያቂ ሊሆን የሚችለው የገዛው አካል ነው። ያው ስለዚህ መንግስት ነው ሊሆን የሚችለው ማለት ነው። ይህንን የተጠቀሙ ወይም ዲስትሪቢዩት ከተደረገ በኋላ እየተጠቀሙ ያሉ ወጣቶች እጅግ በጣም ብዙ ችግር ውስጥ ሊገቡ ይችላሉ እና ከኤች አይ ቪን በዘለለ ሌሎች የአባላዘር በሽታዎች ላይ ተጠቂ ሊሆኑ ይችላሉ እና ጉዳዩ እንዲህ በቀላል መታየት ያለበት ነው ብዬ አላምንም። በሁሉም ሃይማኖቶች ተከታታይ ትምህርት መስጠት፣ እንዲሁም ወጣቱ ባህሉንና ትውፊቱን እንዲጠብቅ ማድረግ ያስፈልጋል ሲል አክሏል ወጣት ሱራፌል። በፌስቡክ ከደረሱን አስተያየቶች ቀሪዎቹን እናሰማችሁም። ጥላሁን ጥላሁን ጥላሁን የተባሉ የፌስቡክ ተከታታይ ጠያቂ ግን አለ እንዴ? ሲሉ በማጠየቅ ይጀምራሉ። በመቀጠልም መንግስት እኮ ነው ተጠያቂ። ምክንያት የዜጎች ደህንነት በጣም ሊያሳስበው ይገባ ነበር። እናማ ሲጀመር ጥራት እንደሌለው እየታወቀ ለምን ተገዛ? አሁን ግዢ ከተፈጸመ በኋላ ቢወራ ዋጋ የለውም። ይህ የሚያሳየው ከውጭ ወደ አገር ቤት በሚገቡ ነገሮች ላይ ቁጥጥሩ በጣም የላላ መሆኑን ነው ሲሉ አስተያየታቸውን ደምድሟል። ቶፊቅ ኢብራሂም የሰጡትን አስተያየት እናስከትል። እኔ ከሁሉ ግርም የሚለኝ እንዲያ ሌባና ሴተኛ አዳሪነትን ይጠየፌ ነበር ወያኔ አሁን ሁለቱም የእሱ መለያ መሆናቸው ነው። ለማንኛውም ሰዎቹ በአሁኑ ሰዓት የሚያሳስባቸው ሀገርና ሕዝብ ሳይሆን በየትኛው ቀዳዳ ዘርፈን ነገ አርፈን መብላት እንችላለን የሚለው ነው ብሏል። አድማጮች፣ ቀሪ አስተያየቶችን የፌስቡክ ገጻችንን ብትጎበኙ ታገኛላችሁ። ውይይታችሁን በፌስቡክ ገጻችን ላይ ቀጥሉበት። ለዛሬ በዚሁ አበቃን። ማንተጋፍቶት ስለሺ ነኝ። መልካም ጊዜ in i